የአክሱም በዓል በዛሬው ዕለት በድምቀት ተከብሯል። ክብረ በዓሉ ከሃያ አንድ ዓመታት በኋላ ለመጀመሪያ ጊዜ ኤርትራውያን የተገኙበት መሆኑን ጠቅሶ የመቀሌው ዘጋቢያችን ሙልጌታ አጽብሃ ተከታዩን አድርሶናል። በየአመቱ ኅዳር 21 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች የሚከበር የአክሱም ጽዮን በዓል በዛሬው ዕለት በአክሱም ከተማ በድምቀት ተከብሯል። በበዓሉ ከግማሽ ሚሊዮን በላይ አማኞችና ጎብኚዎች እንደተሳተፉበት የከተማው አስተዳደር አስታውቋል። ከ21 አመታት በኋላ ደግሞ ኤርትራውያን ለመጀመሪያ ጊዜ በበዓሉ ተሳትፏል። በበዓሉ አከባበር ያገኘኋቸው ኤርትራውያን ሰው ከሰው ጋር ሲጣላ ደቂቃ ነው የሚወስድበት፣ ለሰላም ግን አመታት ነው የሚወስድብን እና ይሄ አመታት የወሰደብንን ሰላም በጸሎትና በጾም እንያዘው። የእውነት እኔ አዲስ አበባ ነኝ የነበርኩት የተወለድ ከ20 አመት በኋላ ነው ወደ አዲስ አበባ የተመለስኩትና አክሱምን እንደዚህ አልጠበቁ። በጣም ጥሩ ነው። በጣም የሚመሰገን ነው። ለሚመጣ አመት እንደዚህ ያድርሰን። ከአዲስ አበባ በዓሉን ለማክበር የመጡት ተሳታፊዎችም እንደተናገሩት በየአመቱ እየደመቀና በበዓሉ የሰው ብዛትም እየጨመረ መጥቷል ይላሉ። በየአመቱ በጣም ለየት ያለ ነው። የሚገርም ነገር የሚቀንስ መስሎን ነበረ ምክንያቱም ምክንያቱም ካለው ሲሽን ጋር ትንሽ የሆነ ክፍተት የሚፈጠር መስሎ ነበረ። ነገር ግን ሆል ኢትዮጵያ ማለት ይቻላል ገብቷል። አሁን በጎንደር በኩል የመጡ መኪኖች ብዙ ይቻለው፣ ማረፊያቸው አካባቢ ብዙ ቻለው። አክሱም ለየት የሚያሰኘው ነገር አለ። አክሱም ርዕሰ አድባራት ወገዳማት የሚለው ስያሜ ተሰጥቷት የምትመራ ወይንም የምትጠራ መሆኗን ይሄ ግልጽ ነው። ሊቃውንቶች ያው እንደምታዩዋቸው እዚህ የቅዱስ ያሬድ ዜማ ለዓለም የሚያስተላልፉት ቃል እግዚአብሔር እንደመሆኑ መጠን ድምቀቱ፣ ውበቱ ምን ጊዜም በአመት በአመት አልለይም ደግሞ ዘንድሮ በተለይ በተሻለ ሁኔታ ነው የታየው የህዝብ ብዛቱ። የአክሱም ከተማ ነዋሪ የሆኑት አቶ ፈረደ ታደሰ የተባሉት በበኩላቸው በዓሉን ለማድመቅ በከተማዋ አራቱ አቅጣጫዎች ለሚገቡ እንግዶች ነዋሪዎቹ የምግብና የመጠጥ መስተንግዶ ማቅረባቸውን ይናገራሉ። አክሱም በዓል አከባበር የሁለት ሺ አስራ አንድ ዓመተ ምሕረት ለየት የሚያደርገው ነገር ቢኖር ኤርትራውያን ወንድሞቻችን ከሀያ አመት አመት በኋላ እዚህ ተገኝቶ በዓሉን ማክበራቸው ነው። እንዳያችሁት እነዚህ ኤርትራውያን ወደ በዓሉ ሲገቡ ቀጤማ ይዘው በመነስነስ ደስታቸውን በመግለጽ ከኢትዮጵያ ወገኖቻቸው ጋር መመጠቃቀፍ ደስታቸውን ሲገልጹ ነበር። በበዓሉ የተገኙት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል የአክሱም ጽዮን በዓል በተሻለ መልኩ በማስተዋወቅና በማልማት ለቱሪዝም በማዋል ዜጎች የሚጠቀምበትን እድል ለመፍጠር መንግሥታቸው እንደሚሰራ ተነግሯል። ኤርትራውያን ከብዙ ዓመታት በኋላ በበዓሉ መገኘታቸው ደስታቸውን የገለጹ ምክትል ርዕሰ መስተዳድሩም በትግራይ ክልል ኤርትራውያን በነጻነት እንዲሰሩና እንዲንቀሳቀሱ የክልሉ መንግስት እንደሚያግዛቸውም ገልጸዋል። ንግግራቸው ወቅታዊ ሀገራዊ ጉዳይም ያካተተ ነበርም። የኢትዮጵያ ብሔር ብሔረሰቦች ሁሉ ተባብረን እኛን እያጋጩ ሰላማችንን የሚያውኩ ፌዴራላዊ ሥርዐታችንን ለማፍረስ የተሰማሩ ኀይሎችን ሥርዓት ልናስይዝ ይገባል። የሕዝባችን ምኞት የሆነው ሰላም፣ ልማትና ዲሞክራሲ እንዲነግሥ ትልቅ ትግል ማድረግ አለብን። እያንዳንዱ ኢትዮጵያዊ ከስሜታዊነት ወጥቶ በየተሰማራበት የሥራ ዘርፍ ውጤታማ በመሆን ለሀገሩ ግንባታና ለሐቅ ይቁም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስም ያሰሙት ንግግር ስለ ሰላም የሚሰብክ ነበር። የመተዛዘን ሀገር፣ የመረዳዳት ሀገር ናት ሀገራችን ኢትዮጵያ። አሁን እያየነው ያለነው ያለ ነው። ግን ብዙ መጥፎ ነገር ታይቶ ተሰምቶ የማይታወቅ በህዝበ ኢትዮጵያ እየተደረገ ያለው ችግር በጣም ከባድ ነው። ሰው በሀገሩ እየተሰደደ ነው። ሰው በሀገሩ ቢረቶ እየነደደ ህይወቱ እየጠፋ እየተፈናቀለ በችግር ላይ ነው ያለው። ስለዚህ ህዝበ ኢትዮጵያ ሁሉ ይህንን ጉዳይ ከኢትዮጵያ ማራቅ አለበት። የኤርትራ ምዕመናን ሲገቡ ቀጠማ ይዘው እንደገቡ አይቻለሁ። ይህ ቀጠማ የሰላም ምልክት ነው፣ ፍቅርና የአንድነት ምልክት ነው። እና ስለዚህ ፈናዋር ወገኖቻችን እህቶቻችንና ወንድሞቻችንን እግዚአብሔር ይባርካቸው። ለአሜሪካ ድምፅ ሙልጌታ አጽባህም አክሱም